ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች። ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ኅዳር 16 ቀን 27 ዓ ም ነው። ሰለሞን ክፍሌ ፕሮግራሙን አስተናግዳለሁ። ኃይሉ ታምራት ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከሰሎሞን አባተ እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ በመካከለኛ ምዕራቧ ዩናይትድ ስቴትስ ከተማ ፈርገሰን አንድ ያልታጠቀ ጥቁር ወጣት በነጭ ፖሊስ ከተገደለ በኋላ ፖሊሱ ሊከሰስ አይገባም ሲል የተሰየመው የቅድሚያ ብይን ኮሚቴ ወይም ግራንድ ጁሪ መወሰኑ ከተገለጸ በኋላ ከተማይቱ ውስጥ ከዚህ በፊት ታይቶ የማይታወቁ ሁከት ተቀጣጥሏል። ግራንድ ጁሪው የ18 ዓመቱን ማይክል ብራውንን ባለፈው ነሐሴ ውስጥ የገደለው ፖሊስ ማይክል ዊልሰን ይቅርታ ፖሊስ ዊልሰን መከሰስ እንደሌለበት መወሰኑ የተገለጸው ትናንት ሰኞ ምሽት ላይ ነበር። የሴንት ሉዊስ አውራጃ ፖሊስ አዛዥ ጆን ቤልማር ሌሊቱን በሰጡት መግለጫ ቢያንስ አስራ ሁለት ሕንፃዎች መቃጠላቸውንና አብዛኞቹ መውደማቸውን አስታውቀዋል። And those are businesses that may never come back. So, frankly, I'm heartbroken about that. Now, the good news is የተቃጠሉትና የወደሙት ተመልሰው ሊቋቋሙ የማይችሉ የንግድ ተቋማት ናቸው። እውነት ለመናገር በጣም አዝኛለሁ ብለዋል። የፖሊስ አዛዡ ጄን ጆን ቤልማር ጥሩ ነገር ግን አሉ። ቤልማር እስካሁን አንድም ጥይት አልተኮስንም። እኔ እስከማውቀው ድረስ አንድም የበረታ ጉዳት ፖሊስ ላይ አልደረሰም። ድንጋይ ተወርውሮባቸዋል። ጥበቃ ላይ ከነበሩት መካከል አንድ የመቶ አለቃ በተወረወረ ጠርሙስ ተመጥቷል። ክፉ ጉዳት ግን አልገጥመንም እስከማውቀው ድረስም እኛም ምንም ጉዳት ዛሬ ምሽት አላደረስንም ብለዋል። የፖሊስ አዛዡ አክለው ሀያ ዘጠኝ ሰው ይዘው ማሰራቸውን ተናግረዋል። የቅድመ ብይን ኮሚቴው ውሳኔ ከተሰማ በኋላ በፍርድ ቤቱ አካባቢ ተሰብስቦ የነበረውን ሰው ለመበተን ፖሊስ ጢስና አስለቃሽ ጋዝ የተኮሰ ሲሆን በአካባቢው አልፎ አልፎ የጥይት ድምፅ ይሰማ እንደነበር በስፍራው የሚገኙ ዘጋቢዎቻችን ጠቁመዋል። የተቃውሞ ሰልፎቹ ከሚዙሪዋ ከተማ ፈርግሰን አልፈው በብዙ የአሜሪካ ከተሞችም የተስፋፉ ሲሆን በኒውዮርኩ ማዕከላዊ አደባባይ ታይምስ ስኩዌር ላይ የተሰበሰቡ ተቃዋሚዎች የፖሊስ አምባገነንነት የሚሉ ጽሁፎችን ይዘው እጅ ወደ ላይ አትተኩስ እያሉ ይጮሁ ነበር። በምዕራባዊቱ ከተማ ኦክላንድና በማዕከላዊቱ ሺካጎ መንገዶችን ያጥለቀለቁ ተቃዋሚዎች ዋና ዋና ጎዳናዎችን ዘግተዋል። በዋና ከተማይቱ ዋሽንግተን ዲሲም የተወሰኑ ተቃዋሚዎች ዋይት ሃውስ ቤተ መንግሥት ደጅ ላይ ተሰብስበው በግራንድ ጁሪው ውሳኔ ላይ ያላቸውን ተቃውሞ ገልጸዋል። በሌላ በኩል ደግሞ ሰው የአመፃና የሁከት መንገድን እንዳይመርጥ የጠየቁት የተገዳዩ ጥቁር ወጣት ማይክል ብራውን ወላጆች በግራንድ ጁሪ ውሳኔ በእጅጉ ያዘኑ መሆናቸውን ተናግረዋል። የገዳዩ ጠበቆች በሰጡት መግለጫ ደግሞ የኮሚቴው ውሳኔ የፖሊስ አባሉ ዳርን ዊልሰን ከማይክል ብራውን ጋር በተጋጨበት ወቅት የተንቀሳቀሰው በስልጠናው መሰረት መሆኑንና ሕግን ተከትሎ የወሰደ እርምጃ እንደነበር ያሳያል ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኮሚቴው ውሳኔ ከተነገረ በኋላ ከዋይት ሀውስ ትናንት ማምሻውን ባስተላለፉት መልእክት አንዳንዶች በውሳኔው በእጅጉ ያዘኑ መሆናቸውን ያዘኑ መሆናቸውን እንደሚገነዘቡ ጠቁመው ተቃዋሚዎች ድምጻቸውን በሰላማዊ መንገድ እንዲያሰሙ ጠይቀዋል። ይህ በእንዲህ እንዳለ ማይክል ብራውንን የገደለው ፖሊስ ለግራንድ ጁሪው በሰጠው ቃል ወጣቱ ሽጉጡን ለመንጠቅ መታገሉንና ማይክል ሊተኩስብኝ ነው ብሎ ፖሊስ ፖሊሱ ፈርቶ እንደነበርም የሚገልጽ ሰነድ ወጥቷል። ይህ የዳረን ዊልሰን ቃል የሰፈረበት የማኝነት ቃል በጉዳዩ ከተያዘው ስድስት ሺ ገጽ የያዘ ሰነድ መካከል የሚገኝ ነው። በሰሜን ምስራቅ ናይጄሪያዊቱ ከተማ ማይዱጉሪ ውስጥ በአንድ የገበያ ስፍራ የደረሰ የፈንጅ ጥቃት ብዙ ጉዳት ማድረሱ ተዘገበ። ዛሬ ረፋድ ላይ ፍንዳታውን ያደረሱት ሁለት አጥፍቶ ጠፊ ሴቶች መሆናቸውም ታውቋል። ቢያንስ ሰላሳ ሰው ተገድሏል ወይም ቆስሏል ሲሉ ባለሥልጣናቱ አመልክተዋል። አንድ በስፍራው ላይ የነበረ የጤና ባለሙያ ግን ከአርባ አምስት በላይ አስከሬኖችን መቁጠሩን ለፈረንሳይ ዜና ወኪል ተናግሯል። የመጀመሪያው ፍንዳታ ጥቂት ሰዎችን ከገደለ በኋላ ጥቂት ቆየት ብሎ በአደጋው ስፍራ ላይ ሲሰበሰቡ ሰዎች ሲሰበሰቡ ደግሞ ሁለተኛው ፍንዳታ መድረሱን በስፍራው ነበርን ያሉ እማኞች ገልጸዋል። ዩናይትድ ስቴትስና የአውሮፓ ቅኝ ገዢዎች ኢራንን በኒውክሌር መርሃ ግብሯ ላይ ማንበርከክ ተሳናቸው ሲሉ የኢራኑ ከፍተኛ መሪ አያቶላ አሊ ኻሜኒ ተናገሩ። ይህ የኢራን አያቶላ መልእክት የሰፈረው በራሳቸው ዌብሳይት ላይ ነው። አያቶላው መልእክቱን ያሳለፉት ምዕራባውያኑ ሀያላንና ኢራን የኒውክሌር ድርድራቸውን ስምምነት ላይ መድረሻ ቀነ ገደብ እስከፊታችን ሐምሌ ለማራዘም በተስማሙ ማግስት ነው። ዜናው አበቃ። ወደ ቀሪ ዝግጅቶቻችን ወደ ሰሎሞን ክፍሌ ልመልሳችሁ። ሰለሞን፣ አባትን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ22ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። የአክሰስ ሪል ስቴት ቤት ገዢዎች በአንድ ዓመት ጊዜ ውስጥ ቤታቸውን ወይም ገንዘባቸውን የሚያገኙበት እቅድ ማውጣቱን የኢትዮጵያ መንግሥት ያቋቋመው ኮሚቴ አስታውቋል። ከ2015 ዓ ም ጀምሮ ቤታቸውን መረከብ የነበረባቸውና ይህ ባለመሆኑ ቅሬታ ሲያቀርቡ የነበሩ ወደ ሁለት ሺህ የሚጠጉ ገዢዎች ጥያቄው በዚህ እቅድ ምላሽ እንደሚያገኝ ተስፋ ተደርጓል። ይህንኑ አክሰስ በተባለ ቤቶች ሻጭ ድርጅት የተከሰተውን ሁኔታ መነሻ በማድረግ መንግሥት በአጠቃላይ በዘርፉ ያለውን ችግር ለመፍታት እንደሚሠራ የንግድ ሚኒስቴር አማካሪና መንግሥት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሐመድ አስረድተዋል። እስክንድር ፍሬው ዝርዝሩን ተከታትሏል። ባለ ጉዳዮቹ ከ2003 ዓ ም ጀምሮ ከአክሰስ ሪል ስቴት ጋር ውል የገቡና የተለያየ መጠን ያለው ገንዘብ የከፈሉ ቤት ፈላጊ ደንበኞች ናቸው። እንደየውላቸው ዝርዝርና ቅደም ተከተል ከ2005 ዓ ም ጀምሮ ቤታቸውን መረከብ ቢኖርባቸውም ድርጅቱ ያንን አላደረገም፣ አንድ ቤት እንኳን አላስረከበም ይላሉ ቅሬታ አቅራቢዎቹ። የአክሰስ ሪል ስቴት የቦርድ ሰብሳቢ አቶ ኤርሚያስ አመልጋ ከሀገር መውጣታቸው ደግሞ ሁኔታውን እንዳወሳሰበው ይገልጻሉ። ኮሚቴ አቋቁመው መፍትሄ ፍለጋ ሲንቀሳቀሱ የቆዩትም በዚህ ምክ ምክንያት ነው። መንግስት በበኩሉ ከፍተኛ ባለስልጣናት ያሉበት ኮሚቴ በጠቅላይ ሚኒስትሩ ትዕዛዝ አቋቁሞ የተለያዩ አማራጮችን ሲያይና የመፍትሄ አቅጣጫዎችን ሲያጠና ቆይቷል። ባለፈው ቅዳሜ ደግሞ ቤት ገዢዎቹን በመሰብሰብ የተደረሰበትን ድምዳሜ ይፋ አድርጓል። በንግድ ሚኒስቴር አማካሪና መንግስት ያቋቋመው የቴክኒክ ኮሚቴ ሰብሳቢ አቶ ኑረዲን መሀመድ በአክሰስ ሪል ስቴት ስር ያሉ ሀብቶች አሁን ባለው ዋጋ ሲሰሉ ለተመዘገቡት ደንበኞች ቤት ለመስራት ወይም ገንዘባቸውን ለመመለስ በቂ መሆናቸውን አስረድተዋል። እናም መንግስት በአንድ ዓመት ውስጥ የእነዚህ ደንበኞች ቤት ግንባታ እንዲጀመር ወይም ገንዘባቸው ከነወለዱ እንዲመለስ የሚያስችል እቅድ ማውጣቱን ተናግረዋል። እንዴት ይመለሳል? የሚመለሰውማ በአክሲዮን ማህበሩ ጋራ ቤት ለመግዛት በተዋዋልበት ህግና ህግ መሰረት በህጉ መሰረት ብር ለሚፈልጉ ከነወለዱ ይሰጣቸዋል። ህጉም የሚለው ነው። ቤት ለሚፈልጉ ቀጣይ ውሎችን አስተካክለን ምክንያቱም ውሎቹ ኤክስፓየር አድርገዋል ሪ ውል ተዋሉ እንዴት እንደሚኬድበት የምናየው ነገር ነው። እዚህ ላይ ይ የተካከሉን ጥያቄ እናንሳው። ብር ቫሬት አድርጓል፣ መሬት አፕሪሼት አድርጓል። ይሄ ለአክሰስ ሪል ስቴት ውስጥ ቤት ለገዙ ሰዎች ፖዘቲቭ ኦፖርቹኒቲ ነው። እኛ እንደ ኮሚቴ ስናየው እዳ እንኳን ቢበዛበት አክሰስ የተወሰኑትን መሬቶች ፈቅዶ ለግሻ ሌሎቹ ሰዎች መስራት ይችላል። መንግስት ያስቀመጠው ግብ በሪል ስቴት ዘርፍ ያሉ ችግሮችን በዘላቂነት መፍታትንም እንደሚያካትት አቶ ኑረዲን ገልጸዋል። መንግስት ይህ ውሳኔ የፖሊሲ ለውጥ እንዲያመጣ የሚያንቀሳቅስበት ይህ ደግሞ ትላልቅ ውሳኔዎች ናቸው። የአክሲዮን ማህበራት አመሰራረት ህግ ክፍተቶች የሚጠብቁበት የሪል ስቴት ሰርቪስ ሴክተር በህግ እና በደንብ እየተመራ ቢሆንም ያሉበት ክፍተቶች የሚፈታበት የሊዝ አዋጁ የመሬት ህጉም በአዋጅ ደረጃ ችግር የሌለባቸው ቢሆንም በአፈጻጸም ደረጃ ግን ባዶ መሬት እስከመሸጥ እያደረሰ ያለውን ክፍተት ስንነጋበር ግንዛቤ የምናስጨብጥበት ለኪራይ ሰብሳቢነት በር የከፈቱ እንቅስቃሴዎችን ከአክሰስ ሪል ስቴት መነሻ በማድረግ ወጥ በሆነ መንገድ እዚህ ዘርፍ ላይ ያለው የኪራይ ሰብሳቢነት የምንመታበት አቅጣጫዎች የረጅም ጊዜ ቅር ተብሎ የተቀመጡ ናቸው። ቅሬታ አቅራቢዎቹ በዚህ የመንግስት ምላሽ መርካታቸውን በጭብጨባ ሲገልጹ ታይተዋል። ከዚህ ቀደም ድርጅቱ በእነርሱ ስም የወሰዳቸው የቤት መስሪያ ቦታዎች እንዲሰጧቸውና ራሳቸው እንዲገነቡ የጠየቁበት ሁኔታ ቢኖርም የመንግስት የመፍትሄ አቅጣጫ በእነርሱ ዘንድ ተቀባይነት ያለው መሆኑን አመልክተዋል። ቅሬታ አቅራቢዎቹ ያቋቋሙት የአክሰስ ሪል ስቴት ቤት ገዢዎች አብይ ኮሚቴ ሰብሳቢ አቶ አክሎክ ስዩም ይሄንኑ ነው ለቪኦኤ ያብራሩት። እኛ ስንነሳ የመጀመሪያ ጥያቄያችን ታርጌቱ ቤት ማግኘት ነው። ቤት ለማግኘት ምን ማድረግ አለብን የሚል ጥያቄ ነው። በነበረን ሂደት አክሰስ ሪል ስቴት የነበረው የገዛቸው ንብረቶቹ መሬቶቹ ናቸው። ስለዚህ እነዛ ንብረቶች ቢያንስ በቤት ገዢው ገንዘብ የተገዙ ስለሆኑ ልናገኛቸው ይገባል ነበር ጥያቄያችን። መንግስት ግን ከዛ ባለፈ ነገሩን ሰፋ አድርጎ በማየት ለቤት ገዢዎች መሬት መስጠትንና ገንዘባቸው የወጡበትን በመሬት ማቻቻሉ በቂ አይደለም። በአገር አቀፍ ደረጃ እንዲህ አይነት ህገወጥ አሰራሮች መቆም አለባቸው የሚል እምነት ስለያዘ አክሰስ ሪል ስቴትን ራሱን አቁሞ፣ ቤት ገዢዎችንም ባለመብት አድርጎ ሁሉም ወገኖች ያማከለ መፍትሄ እንዲኖር ከመፈለግ አኳያ የወሰደውን እርምጃ ተቀብለን ለመሄድ የመንግስት ገዛው ከፍተኛ ስለሆነ አሁን ባለን ሁኔታ ደስተኞች ነን። ቤታችን የሚገነባው መሬቱ ተሰጥቶን ነው። የምንገነባው ደግሞ ከድርጅቱ ጋር በመተጋገ ማዕገዝ ስለሆነ ይህንን እናስፈጽማለን የሚል እምነት ያለን በአክሰስ ሪል ስቴት ስር ያሉ ቦታዎች የዚህ የመንግስት የመፍትሄ አቅጣጫ መነሻዎች መሆናቸውንም አቶ አክሎግ ያስረዳሉ። አክሰስ ሪል ስቴት በአጋጣሚ የሚሆን ስራውን ሲሰራ በከፍተኛ የመጀመሪያው የሰራው ብዙ ቦታዎችንና ነባር ይዞታዎችን በመግዛት የራሱ ንብረት ማድረግ ነው። በዚህ አጋጣሚ ወደ ሰላሳ ስምንት የሚቆጠሩ በአዲስ አበባ ከተማ ዙሪያ ንብረቶች አሉት የገዛቸው ቦታዎች አሉት። እንዲሁም ከተለያዩ በሊዝ ከወሰዱ አልሚዎች ጋር በአብሮ ማልማት ለመስራት የከፈለባቸው ገንዘብ የከፈለባቸው ኖሼር እየገዛ የገባባቸው ቶች አሉት እዛ ላይ ነው እንግዲህ ቤት ገዢዎች ቤታቸውን ለመገንባት ወይም ቤታቸው እንዲሰራላቸው ገንዘብ የከፈሉት። እነዚህ ቦታዎች ደግሞ አሁን መንግስት በሚያደርገው ድጋፍና እገዛ በአጠቃላይ በመንግስት ቁጥጥር ስር ሆነው ቤት ገዢዎች ዜጎች የሚጠቀሙበትና በመንግስት የሊዝ አዋጅ መሰረት መሬቱ በአግባቡ በህጋዊ መንገድ የሚተዳደርበትን መንገድ መንግስት እየሰራ ስለሆነ እነዚህ ንብረቶች በትክክለኛው ያወጣባቸው ገንዘብ ስለሆኑ ወደ አክሰስ ሪል ስቴት እና ወደ ቤት ገዢዎች ባለቤትነት ታይትል ዲድ እንዲሰጣቸው ማድረግ ከተቻለ አክሰስ ሪልስቴት ባለሀብት ነው፣ ገንዘብ አለው፣ ቤቱን ሰርቶ ለማስረከብ የሚችልበት ሁኔታዎች መፍጠር ይቻላል የሚል እምነት ስላለ ነው። በጥሬ ገንዘብ አሁንም መናገር የምንፈልገው ነገር በአክሰስ ሪል ስቴት አካውንት ውስጥ ምንም ነገር የለም። ሆኖም አክሰስ ሪስቴት ከተለያዩ ኮንትራክተሮች፣ ከተለያዩ የሊዝ ባለመብቶች እንዲሁም የተለያዩ ከአክሰስ ሪስቴት ጋር ሶስተኛ ወገን ሆነው ግንኙነት ያላቸው ገንዘብ ከአክሰስ ሪስቴት ጋር የተለዋወጡ ድርጅቶች አሉ። የነሱ በአግባቡ የአክሰስ ሪስቴትን ፍላጎት የማሟላትና ና ያለማሟላት ጉዳዮች በመንግስት ተጣርቶ፣ ያሟሉት በህጋዊ መንገድ መብታቸው እንዲጠበቅላቸው፣ ያላሟሉት ከ የአክሰስ ሪል ስቴት ጋር ግንኙነት ያላቸውና ገንዘብ የወሰዱ ግለሰቦችና ድርጅቶች ደግሞ የአክሰስ ሪል ስቴት ገንዘብን መንግስት በህጋዊ መንገድ ኦዲት አስደርጎ ገንዘቡን ሲያስመልስ አክሰስ ሪል ስቴት ገንዘብ ይኖረዋል፣ ለቤት ገዢዎች መንቀሳቀሻ የሚሆንና ድርጅቱ የነበረበትን አቋም የሚይዝበትን ሁኔታ መፍጠር ይቻላል በሚል ነው። አክሰስ ሪል ስቴት ሀብት አለው፣ ገንዘብ አለው፣ ንብረት አለው የሚለው እሳቤ እንዲወሰድ የምንፈልገው ለአክሰስ ሪል ስቴት 12 ቢሊዮን ብር ከከፈሉ ወደ 20 ደንበኞች ሀያ ከመቶ በውጭ የሚኖሩ ኢትዮጵያውያን እንደሆኑም የኮሚቴው ሰብሳቢ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ስፖርት፣ እኔው አቀርበዋለሁ። ኢትዮጵያዊው ጉዬ አዶላ በትላንቱ የኒው ዴልሂ ግማሽ ማራቶን የኮርሱን ሬኮርድ በማሻሻል አሸንፏል። አዝመራው በቀለና ውድ አያሌው ደግሞ በታላቁ የኢትዮጵያ ሩጫ ድል ተቀዳጅተዋል። እንደምናምስታችሁልኛል የተከበራችሁ አድማጮች፣ ከአትሌቲክሱ የእነዚህንና ዓለም አቀፍ የእግር ኳስ ስፖርት ዜናዎችም አሉን። አብረንን ቆይ ጉዬ አዶላ ትላንት ኒውዴልሂ ህንድ ከተማ በተካሄደው ግማሽ ማራቶን ሩጫ ውድድር 59 ደቂቃ ከ06 ሴኮንድ በማስመዝገብ ያሸነፈው የኮርሱን ሬኮርድ በማሻሻል ብቻ ሳይሆን የግሉንም ፈጣን ጊዜ ነው። የዓመቱ ሦስተኛው ፈጣን ጊዜም ተብሎለታል። በሌላው የኢትዮጵያ አትሌት በአጸዱ ጸጋዬ ተይዞ ከቆየው ሬኮርድ ላይ ስድስት ሴኮንዶችን አንስቶለታል። ጉዬ አዶላ ጉዬ በዚህ ውድድር በግማሽ ማራቶን የ2014 የዓለም ሻምፒዮኑን ኬንያዊውን ጄፍሪ ካምወሮርንና ኢትዮጵያዊውን ሞስነት ገረመውን ቀድሞ በመግባት ነው ለድል የበቃው። የሴቶቹም ውድድር ያበቃው በአስገራሚ አጨራረስ ነው። ባለፈው መጋቢት ወር ኮፐንሃገን ላይ የዓለም ሻምፒዮን የነበረችው ግላዲስ ቸሮኖ ትላንት በሁለተኝነት አጠናቃለች። ፍሎረንስ ኪፕላጋት ናት በአንድ ሰዓት 10 ደቂቃ ከ04 ሴኮንድ ቀድማ የገባችው። ወርቅነሽ ደገፋና በላይነሽ ኦልጂራ ሶስተኛና አራተኛ ሆነዋል። ወደ አዲስ አበባ ስንሻገር ትላንት ታላቁ ሩጫ በኢትዮጵያ መካሄዱን እናገኛለን። ተባባሪ አዘጋጀ ገዛሀኝ ጽዮን መስቀል ነው የተከታተለው። አመሰግናለሁ ሰለሞን። ከተለያዩ የህብረተሰብ ክፍሎች ከውጭ ተጋባዦችና አምስት መቶ ዋና የክለብ አትሌቶችን ጨምሮ አርባ ሺ ተወዳዳሪዎችን ያሳተፈው አስራ አራተኛው ታላቁ ሩጫ በኢትዮጵያ የአስር ኪሎ ሜትር ጎዳና ሩጫ ትናንትና አዲስ አበባ ውስጥ በድምቀት ተከናውኗል። ታላቁ ሩጫ በኢትዮጵያ ከውድድርነቱም በላይ ዓመታዊ የሕዝብ መዝናኛ ባህልነቱ እየጎላ መጥቷል። የዘንድሮው የመሮጫ ስፍራ ከዳግማዊ ሚኒልክ ሆስፒታል አቅራቢያ ተነስቶ መገናኛ ደርሶ ወደ ቀነኒሳ ጎዳና ይመለስና በአቧሬ ወደ ቀኝ በመታጠፍ አስር ኪሎ ሜትር በመሸፈን ጃንሜዳ ውስጥ ተጠናቋል። ቀድሞው ከጀመሩት ከአምስት መቶ የክለብ አትሌቶች መካከል ጠንካራ የመሸናነፍ ፉክክር ታይቷል። ሞክሻዎቹ አዝመራው በቀለ እና አዝመራው መንግስቱ ተከታትለው አንደኛና ሁለተኛ ሆነው ሲፈጽሙ በመካከላቸው ያለው የጊዜ ልዩነት ሁለት ሴኮንድ ነበር። አዝመራው በቀለ የፌዴራል ማረሚያ ቤት ስፖርት ክለብ ተወዳዳሪ ሲሆን አዝመራው መንግስቱ የኢትዮጵያ ንግድ ባንክ ክለብ አባል ነው። አዝመራው በቀለ በታላቁ ሩጫ ሲያሸንፍ የዘንድሮው ለሁለተኛ ጊዜው ነው። ውድድራቸውን እንደጨረሱ ያነጋገርኩት አስመራው በቀለ ማሸነፉን ያወቀው ሊጠናቀቅ ሁለት ኪሎ ሜትር ሲቀረው ነበር። እኔ እግዚአብሔር ካለኝ ከፈቀደልኝ ያው የዓለም ሻምፒዮን ለመሰለፍ ሀሳብ አለኝ። ሻምፒዮን ሻምፒዮን ቤጂንግ ብቻ ሽምና ይችላል መሰለፍ እግዚአብሔር ከፈቀደልኝ በአስር ኪሎ ሜትር ወደ ሩጫው ስፖርት ከተቀላቀለ ቅርብ ጊዜ የሆነውና በዚህም ውድድር በሶስተኝነት የጨረሰው አዱኛ ታከለ ውድድሩ ምን ያህል ፈጣን እንደሆነ ወደፊትስ እቅዱንም አስመልክቼ ጠይቄዋለሁ በጣም ፈታኝና በጣም ከባድ ምንድን ነበር ያው ሆኖም ሶስተኛ ደረጃን አግኝቻለሁ ያሉት ልጆችም ጠንካሮች ስለሆነ ቦታው ፈታኝ ነው ልጆችም እንደዛው ያው ሶስተኛ ደረጃን ነው ያገኘው በዛ ደስተኛ ነኝ ይመስላል እቅዱ ምንድነው ያው እቅዴ ያው አንደኛ የመውጣት ነው እንግዲህ እግዚአብሔር ካለ ሰርቼ የጎደለኝን ቦታዎችን እንግዲህ በስራም ሆነ በአንዳንድ ነገሮች ሰዎች አስተካክሉ እንግዲህ ወደፊት አንደኛ ለመውጣት እገጣለች። በሌላ በኩል ደግሞ በሴቶች ያሸነፈችው የመብራት ኃይሉ አትሌት ውዴ አያሌው ስትሆን ነጻነት ጉደታና ገበያነሽ አያሌው ሁለተኛና ሶስተኛ ናቸው። በተለይ የአሸናፊዋ ውዴ አያሌው በታላቁ ሩጫ በአሸናፊነት ስትፈጽም የዘንድሮው ለሶስተኛ ጊዜዋ ነው። በውድድሩ ተሳትፈው የሚፈጽሙ ሁሉ አሸናፊዎች ናቸው። የመዳሊያ ሽልማትም ያገኛሉ። ለዋና የክለብ አትሌቶች በሁለቱም ፆታ ማለት ነው። ለእያንዳንዳቸው አሸናፊ ለሚሆኑ አርባ ሺ ብር ሽልማት ሲያገኙ ሁለተኛና ሶስተኛ አስራ አምስትና ሰባት ሺ ብር ሽልማት ያገኛሉ። ከአራተኛ እስከ አስረኛ ለወጡ ደግሞ ከሶስት ሺ አምስት መቶ እስከ አምስት መቶ ብር ይደርሳቸዋል ማለት ነው። ይኸው ነው። ሰለሞን ገዛኝ፣ ጽዮን መስቀልን ከአዲስ አበባ አመሰግናለሁ። ወደ እግር ኳስ ስፖርት ዜና እናልፋለን። የአውሮፓ ታላላቅ ሊጎች በሳምንቱ መጨረሻ የአሥራ ሁለተኛ ሳምንት ጨዋታቸው ላይ ደርሰዋል። በእንግሊዝ ፕሪምየር ሊግ የሳምንቱ ተጠባቂ ጨዋታ በዋነኛ ተቀናቃኞቹ በአርሰናልና ማንቸስተር ዩናይትድ መካከል የሚካሄደው ነበር። እንደ ተጠበቀውም ከደጋፊዎች ውጭ ያለውን የእግር ኳስ አፍቃሪ ያዝናናና የመሸናነፍ ፉክክራቸው የተደነቀ ነበር። በልጦ የተጫወተ ሁሉ ያሸንፋል ማለት ትክክል አለመሆኑ አርሰናል በሜዳው በማንቸስተር ዩናይትድ ሁለት ለአንድ የተሸነፈበት አጋጣሚ ለአብነት የሚጠቀስ ነው። አርሰናል በሁለቱም የጨዋታ ክፍለ ጊዜ በኳስ ቅብብልና ወደ ጎል በመድረስ በልጦ ቢንቀሳቀስም ኳስ ከመረብ የማገናኘቱ ነገር ግን አልሆንለት ብሎ አምሽቷል። ይባስ ብሎ ተከላካዩ ኬሪን ጊብስ ኳስ አወጣለሁ ብሎ ስለተጨረፈች በራሱ ጎል ላይ አግብቷል። በመልሶ ማጥቃት ያጫዋት ታክቲክ የዘለቀው ማንቸስተር ዩናይትድ በ85ኛው ደቂቃ ዲ ማሪያና ሩኒ በጥሩ ቅብብል አልፈው ሁለተኛዋን ሩኒ አስቆጥሮ ሁለት ለባዶ እየመሩ ባለበት የጨዋታ ሂደት ተቀይሮ የገባው ኦሊቨር ጂሩ አርሰናልን በባዶ ከመሸነፍ የዳነበትን ጎል አስመዝግቧል። በሌላ ጨዋታ መሪው ቼልሲ ዌስት ብሮምዊችን ሁለት ለባዶ አሸንፎ የወጣው ብዙም ሳይቸገር ነው። ሶስት ጨዋታዎች በሁለት ለአንድ ውጤት ተጠናቀዋል። ሌሎች ግጥሚያዎችም ተካሂደዋል። የደረጃ ሰንጠረዡን ቼልሲ በ32 ሳውስሃምፕተን አንድ ቀሪ ጨዋታ እያለው በ25 ሁለተኛ ማንቸስተር ሲቲ በ24 ሶስተኛ ላይ ሆነው ከአንድ እስከ ሶስት ያለውን ስፍራ አስጠብቀዋል። በስፔን ላሊጋ ኃያላኖቹ ሪያል ማድሪድ እና ባርሴሎና በተጋጣሚዎቻቸው ላይ የጎል ዶፍ አወርደው ነው ያሸነፉት። ሪያል ማድሪድ አዲስ ገቢውን ኤሊባርን አራት ለባዶ ሸኝቷል። ከአራቱ ሁለቱን ክሪስቲያኖ ሮናልዶ አስቆጥሮ የኮከብ ግባግቢነቱን በሃያ አሳድጓል። የቀሩትን ሁለት ሮድሪጌዝና ቤንዚማ አግብተዋል። ባርሴሎና ሲቪያን አምስት ለአንድ ሲቀጣ ከአምስቱ ሦስቱን ያስመዘገበው ታምረኛው ሊዮኔል ሜሲ ነው ሊዮኔል ሜሲ የስፔን ላሊጋ የምንጊዜም ጎል አስቆጣሪነት ሬኮርዱን ከ251 ወደ 253 በማሳደግ ሰብሯል። የ27 ዓመቱ ሜሲ ከአሁን በኋላ ቆይተው የሚያስመዘግበው የጎል ብዛትስ ምን ያህል ይሆን? ወደፊት የምናየው ይሆናል። ሌሎችም ግጥሚያዎች ተካሂደዋል። የደረጃ ሰንጠረዡን ሪያል ማድሪድ እና ባርሴሎና በ30ና በ28 አንደኛና ሁለተኛ ናቸው። ሦስተኛ አትሌቲኮ ማድሪድ ነው። በጀርመኑ ቡንደስሊጋ ባየርን ሚውኒክ በጣሊያኑ ሴሪአ ጁቬንቱስ ደረጃውን ይመራሉ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅቴ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩን። ቀጣዩና የመጨረሻው ቅንብር ጤና ነው። አዘጋጅና አቅራቢው ሰሎሞን አባተ የአሜሪካ ድምፅ ራዲዮ ጣቢያ ባለፈው ሳምንት አንድ በኢቦላ ላይ ያተኮረ የአዳራሽና የማኅበራዊ መገናኛዎች ቀጥታ ውይይት አድርጎ ነበር። በዚህ ስትሬት ቶክ አፍሪካ በሚባል መደበኛ ዝግጅት የተስተናገደው ስለ አፍሪካ ቀጥተኛ ንግግር ወይም ውይይት ለማለት ነው። የፕሮግራሙ ርዕስ ለዘጠና ደቂቃዎች የዘለቀ ውይይት የአሜሪካ ድምፅ የኢቦላን ወረርሽኝ ለመዋጋት የያዘው ጥረት አካል ነው። በውይይቱ ላይ የተገኙት በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ በዓለም ባንክ የቀድሞ ከፍተኛ የጤና ባለሙያ የነበሩትና የኢቦላ ኤክስፐርት እንዲሁም ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ በተካሄደ ጥናት ኢቦላ ቫይረስን ለመጀመሪያ ጊዜ ያገኘው ቡድን አባል ዶክተር ማሎንጋ ሚያቱ ዲላ ተገኝተው ማብራሪያዎችን ሰጥተዋል። ከተሳታፊዎቹና ከተናጋሪዎቹ መካከል የቤተሰብ ጤና ሐኪም የሆኑት ላይቤሪያ ውስጥ ለኢቦላ ህሙማን እርዳታ እያደረጉ ሳሉ በኢቦላ ተይዘው በዩናይትድ ስቴትስ ኦመሃ ግዛት የኔብራስካ ሆስፒታል ሕክምናና እንክብካቤ ተከታትለው የዳኑት ዶክተር ሪክ ሳክራ እንዲሁም እዚያው ላይቤሪያ ውስጥ በኢቦላ ተይዞ ወደ አሜሪካ ከተመለሰ በኋላ ኔብራስካ ሆስፒታል ውስጥ ታክሞ የዳነው የኤንቢሲ ዜና አውታር ፎቶ ጋዜጠኛ አሾካ ሙክፖ በቪኦኤው የውይይት መድረክ ላይ ተገኝተዋል። ውይይቱን የመራው የስትሬት ቶክ አፍሪካ አዘጋጅና አስተናጋጅ ሻካሳሊ እንግዶቹ ለምን እንደተገኙ በመግቢያው ላይ ተናግሯል። Because they believe knowledge or information is the most powerful weapon against Ebola. ምክንያቱም ኢቦላን ለመዋጋት እውቀትና መረጃ እጅግ ብርቱ መሳሪያ በመሆኑ ስለሚያምኑ ነው። የመድረኩ ስያሜ ይኸው ነበር፣ ኢቦላ እውቀት ህይወት ነው። ተሳታፊዎችን ለዚህ የስትሬት ቶክ አፍሪካ የኢቦላ ውይይት መድረክ የጋበዙት የአሜሪካ ድምፅ ዳይሬክተር ዴቪድ ኤንሶር ኢቦላ ቪኦኤን በእጅጉ እንደሚያሳስበውና በፍርሚያው ውስጥም በንቃት እየተሳተፈ እንደሚገኝ እና በዚሁ እንደሚቀጥልም ተናግረዋል። ስለ ቪኦኤ ሚና አንድ ሁለት ቃላት ልበል። ጊኒ ውስጥ የኢቦላ ወረርሽኝ መከሰቱ ከታወቀበት ካለፈው መጋቢት አጋማሽ አንስቶ ባለው ጊዜ ቪኦኤ እየዘገበ ይገኛል። እናም አስፈላጊ ሆኖ እስከተገኘ ድረስ ሌሎች ዋና ዋና የሚባሉ መገናኛ ብዙሃን እንኳን ወደ ሌሎች ርዕሰ ጉዳዮች ፊታቸውን ቢያዞሩ፣ እኛ መዘገባችንን እንቀጥላለን። ቪኦኤ ባለፉት ዘጠኝ ወራት በዚህ ጥረት ውስጥ በቅርብ እየተሳተፈ መሆኑን ኤንሶር ተናግረዋል። ቪኦኤ ባለፉት ጊዜያት ውስጥ በዘጠኝ ወራት ማለት ነው በሺሆች የሚቆጠሩ ታሪኮችና፣ በመቶዎች በአስሮች የሚቆጠሩ የተለያዩ ፕሮግራሞችን እንዳቀረበ እንዳስተናገደ ነው ሚስተር ኤንሶር የተናገሩት ዳይሬክተሩ አክለውም ድርጅታቸው የቪኦኤን መሠረታዊ መረጃ ለሕዝብ ለመስጠት የሚያስችል ልዩ ዌብሳይት መክፈቱን አስታውቀዋል። ይህ ደብሊው ደብሊው ደብሊው ዶት ኢቦላ ዶት ቪኦኤ ኒውስ ዶት ኮም የሚባል፣ እደግመዋለሁ፣ ደብሊው ደብሊው ደብሊው ዶት ኢቦላ ዶት ቪኦኤ ኒውስ ዶት ኮም የሚባል ዌብሳይት ስለ በሽታው ከሚሰጠው መረጃ በተጨማሪ ከአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ፣ እንዲሁም ከዓለም የጤና ድርጅት ደብሊውኤችኦ ዌብሳይቶች ጋርም ያገናኛል። ከዚህ በተጨማሪም ቪኦኤ ላይቤሪያ ዋና ከተማ ሞንሮቪያ ና ሴራሊዮን ዋና ከተማ ፍሪታውን ላይ የሚሰራጩ የኤፍኤም ፕሮግራሞችን መጀመሩን አስታውሰዋል። ሚስተር ኤንሶር ሶን ሶን ሶን ሶን ሶን ሶን ሶን ሶን ሶን ሶን in Monrovia, Liberia, and Freetown, Sierra Leone. በቅርቡ በእነኚህ ሀገሮች የኤፍኤም ፕሮግራሞች እናሰራጫለን። የሴራ ሊዮን፣ የላይቤሪያ ና የጊኒ ሕክምና ባለሙያዎች ያሳዩትን እጅግ የገነነ ብርታት ያዘሉ ቁጥራቸው የበዙ ታሪኮችን ለማሰማት እድል አግኝተናል። ይህ አሳዛኝ ሁኔታ ታዲያ በአንድ መልኩ የሰብአዊነትን በጎ ገጽታም የማሳየት አጋጣሚ ፈጥሯል። ቪኦኤ በተጨማሪም የህዝብ ማስታወቂያዎችንና መልእክቶችን በየዕለቱ እያስተላለፈ መሆኑን ከመልእክት አስተላላፊዎቹ መካከልም ፕሬዚደንት ባራክ ኦባማ፣ የቀድሞ ፕሬዚደንት ጂሚ ካርተር እና የላይቤሪያው ፕሬዚደንት ኤለን ጆንሰን ሰርሊፍ እንደሚገኙበት አመልክተዋል። ዝግጅቶቹ ሌሎችንም መልእክት አስተላላፊዎችን አክለው በቪኦኤ የአፍሪካ መምሪያ በመንግስታቱ ድርጅት የህፃናት ፈንድ ዩኒሴፍ እንዲሁም በሲዲሲ የሚዘጋጁ መሆናቸውን ኤንሶር ጠቁመዋል። የኢቦላ ጉዳይ ከውድድር ወይም ፉክክር መንፈስ በላይ ነው ያሉት ዴቪድ ኤንሶር ወረርሽኙን ለመዋጋት በጤናማ ውድድር ላይ ከሚገኘው ከቢቢሲ ጋር መረጃዎችን በጋራ ለማስተላለፍ ለመካፈል መስማማታቸውን ገልጸዋል። ከብሪታንያው ብሮድካስቲንግ ኮርፖሬሽን ቢቢሲ ጋር በተለምዶ የውድድር መንፈስ የሚጸባረቅበት የስራ ባህሪ ወይም ግንኙነት ቢኖረንም፣ ይህ የከፋ ወረርሽኝ ግን የሚፎካከሩበት አይደለምና ከቢቢሲ አጋሮቼ ጋር በመነጋገር አንዳችን የሌላችንን ዘገባ በመጋራት ወይም በመለዋወጥ አስፈላጊውን መረጃ በስፋት ለማቅረብ የሚያስችል ሁለታችንንም የስራ ፍሬያችንን ይበልጥ የሚያጉለብት አቅጣጫ ተከትለናል። የቪኦኤው ዳይሬክተር አክለውም ጉዳት ደርሶባቸው ካዘኑት ጋር አብረን ሐዘን እንቀመጣለን ብለዋል። በመጨረሻም ወዳጅ ዘመዶቻቸውን በኢቦላ ሳቢያ ያላጡ ሁሉ በአሜሪካ ድምፅ ስም ያደረብንን ሐዘን ለመግለጽ ወዳለሁ በመድረኩ ላይ የተገኙት በዩናይትድ ስቴትስ የሴራሊዮን አምባሳደር ቦካሪ ስቲቨንስ ሀገራቸው ውስጥ ያለው ሁኔታ የሚያስቆዝምና የሚያስተክዝ መሆኑን ተናግረዋል። በስፍራው ያለው ስሜት በእጅጉ አሳዛኝ ነገር ግን ቁርጠኝነት የተሞላበት ነው። ሴራ ሊዮን ኢቦላን ስትዋጋ ከገጠሟት ፈተናዎች መካከል የቆዩ ልማዶችና ማኅበራዊ ግንኙነቶች ዋነኞቹ እንደሆነም ጠቁመዋል። ኢቦላን ለማሸነፍ ከቆዩ ልማዳዊ አሰራሮችና መዋቅሮች ራሳችንን ማላቀቅ አለብን። ሰው የሚሰጠውን ትምህርት የሚቀበልበት ሁኔታና ተግባሩ እንደየአካባቢውና ጊዜው ከፍና ዝቅ እንደሚል ሚስተር ቦካሪ ተናግረው አብዛኛው ሁኔታ ግን አበረታች መሆኑን ገልጸዋል። ኢቦላ የተቀሰቀሰባቸው አካባቢዎች ሰዎች በበሽታው የመውያዝ እድላቸው በመቀነስ ላይ ነው። በአንዳንድ ስፍራዎች ይሰራል፣ በሌሎች ደግሞ አይሰራም። በፕሮግራሙ ላይ የተሳተፉትን የሌሎች ተጋባዦች የኢንተርኔት ተከታታዮችና የአዳራሽ ታዳሚዎች አስተያየቶችን ይዤ በሌላ ዝግጅት እመለሳለሁ። ለዛሬ ጤና ይስጥልኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና ዚም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ያመራልን ኃይሉ ታምራት ነው። መልካም ምሽት። This program has come to you from the Voice of America,